ሰላም ጤና ስጥልኝ፣ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የእሁድ ምሽት ግንቦት 28 2014 ዓ ም መሰናዶ ጀምሯል። ለምሽቱ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ መልካም ናቸው ለወጣቶች በጅ ያሉ ያልናቸውን መራርጠን ይዘንላችኋል። መሰናዶውን እየመራው ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያቸው የሚቆይ ይሆናል። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው በሳምንት ውስጥ ካካሄድናቸው የስልክ ውይይቶች መካከል አንዱን ነው። ልቀት እየጨመረ የሰው ልጅ ከጤና፣ ከትምህርት፣ ማህበራዊ ጉዳዮች አንስቶ በእጁ በሚይዘው ስልክ ሁሉንም ነገር ማስገባት ችሏል። ከዚህ በመነሳትም እጅግ ብዙ ወጣቶች በዩቲዩብ፣ በፌስቡክ፣ በቴሌግራም ና የተለያዩ መተግበሪያዎችን በመጠቀም የራሳቸው የሆኑ ቢዝነሶችን ጀምረዋል። ይሁንና በዚህ ሂደት ውስጥ ቋሚ የሆኑ ደንበኞችና ተከታዮችን ማፍራት ተግዳሮት ያለው በመሆኑ ውጤታማ ሆኖ በቶሎ ትርፍ ለማግኘት ጊዜ የሚፈጭ ነገር ነው። በዚህ የተነሳም ወጣቶች በትሉ እይታን የሚጋብዙ ነገር ግን ደግሞ የሚያቀርቡት የመዝናኛም ሆነ የተለያዩ አገልግሎቶች በቂ ይዘትና ጥናት ያልተደረገባቸው ነገር በመሆናቸው በዛ ላይ ሲሰማሩ ይታያሉ። እነዚህን ተግዳሮቶች ያለፉ ወጣቶች ደግሞ አገልግሎታቸው በኦንላይን ወይም ደግሞ በድረገጽ ላይ ማስኬድ ቢችሉም በኢትዮጵያ ውስጥ ባለው የኦንላይን ክፍያ ስርዓቱን ማዘመኑ ችግር ሲቸገሩ ይታያሉ። እኛም በዚህ የስራ ሂደት ውስጥ ያሉ ሁለት ወጣቶችን ነው ዛሬ ምሽት ላይ የጋበዝ ነው። የመጀመሪያዋ እንግዳችን አለን በተሰኘ መተግበሪያና በጥሪ ማዕከል አማካኝነት ህሙማን የጠፉ መድኃኒቶችን በቀላሉ ሊያገኙበት የሚችሉበትን አማራጭ መዘርጋት የቻለች ወጣት የህክምና ባለሙያ ናት። ዶክተር ሜላት ተስፋዬ ትባላለች። በተጨማሪም የኢትዮ ፋርማ ተቋም ስራ አስኪያጅ ናት። ዶክተር ሜላት ሰላም፣ ጤና ስጥልኝ፣ እንደምን አመሸሽ? ሰላም እንደምናመሸሽ። ምክኝ ዶክተር ሜላት ጥሪያችንን አክብረሽ ስለተገኘሽ እናመሰግናለን። ሁለተኛው እንግዳችን ደግሞ ውዳሴ ግርማ ይሰኛል። ሎላይን ዲጂታል መጽሔት መስራችና ስራ አስኪያጅ ነው። ሎላይን ዲጂታል መጽሔት በድረገጽ ብቻ ላይ የሚገኝ በኮቪድ-19 ወቅት ተጀምሮ አሁን ቀስ በቀስ እያደገ የመጣ ዲጂታል መጽሔት ነው። ውዳሴ ሰላም ጤና ስጥልኝ እንደምናመሸ። ውዳሴ ጥሪያችንን አክብረህ ስለመጣህ አብዝቼ አመሰግናለሁ። በቀጥታ እንግዲህ ወደ ውይይታችን ነው የምንሻገረው። ብዙ ወጣቶች ወደ ኦንላይን ቢዝነስ መግባት ይፈልጋሉ፣ ሀሳቡም አላቸው፣ የገቡም ደግሞ አሉ። ውዳሴ ከአንተ ልጀምርና ወጣቶች ወደ እንደዚህ አይነት ቢዝነስ ከመግባታቸው በፊት ሊያውቋቸው፣ ሊረዷቸውና ሊያጠኑት የሚገባው ነገር ምንድን ነው ትላለህ? ኦንላይን ቢዝነስ በአብዛኛው ለመጀመር ሲያስብ ብዙ ሰው የግዴታ አዲስ ነገር መሆን አለበት ብሎ ያስባል። ግን ኦልሬዲ ካሉንም ነገሮች ላይ ተነስተህ ለምሳሌ ሱቅ ያለው ሰው ሱቁን ወደ ኦንላይን በማውጣት ዲጂታል ኤክስፒሪየንሶችን ወይም ድረገጾች በመገኘት ተደራሽነቱን መጨመር ይችላል። አንደኛው መንገድ ሱ ነው። ሌላኛው ደግሞ የተለያዩ መተግበሪያዎችን በመጠቀም የተለያዩ ይዘት ያላቸው ጽሑፎችን ቪዲዮዎችን በመስራት ማውጣትና ተደራሽነታቸውን በማስራት በእነሱን መንገድ የተለያዩ ገቢዎችን መፍጠር ይቻላል። ሊያውቃቸው ሌሎች ከሚገቡ ነገሮች መካከል በእነዚህ ሂደት የሚገኙ ገቢ ለመፍጠር ወይም ገቢ ለመፍጠር የሚያስችል ሁኔታ ላይ ለመድረስ የሚሰዱት ጊዜ ረዘም ያለ በመሆኑና በህብረተሰቡ ደረጃ ታዋቂነቱን ወይም ይህንን ቦታውን አዳፕት አድርገው ከሌሎች ሰዎች ጋር ተግባብተው ለመስራት ያክል ለመድረስ ራሱ የሚሰደው ጊዜ አለ። እና የሚሰሩት ኮንቴንት ወይም የሚሰሩት ነገር ታርጌት ኦዲየንሱ ወይም ተደራሽነቱ ለማን የሚለውን ጥያቄ አውቀዎች መጀመር መቻል አለባቸው። ስለዚህ በአብዛኛው ጊዜ ነገሮችን ለመስራት የመዝናቸው ማነገሮቻቸው ከሚገቡ ነገሮች መካከል ደግሞ በምን አይነት ኮንቴንቶች ወይም ምን አይነት ነገሮች ቢሰሩ ከማንነታቸው ከሚሰሩት ሰዎች ጋር አብሮ ይሄዳል ተቀባይነቱ ሀገር የሚሰሩበት ቦታ ላይ ምን አይነት ተቀባይነት አለው እና ምን አይነት አስተሳሰቦችን፣ ምን አይነት ነገሮችን ለመፍጠር እንደሚሰሩ። አመሰግናለሁ ውዳሴ። ዶክተር ሜላት ደግሞ ወደ አንቺ ልምጣ። እናንተ ለየት ባለመልኩ ደግሞ መተግበሪያ ነው የሰራችሁት። ነገር ግን ሰዎች መተግበሪያዎችን ከተለያዩ አፕስቶሮች ማውረድ በማይችሉበት የማይችሉበት ተግዳሮት ባለበት ሁኔታ እንዲሁም ደግሞ የኢንተርኔት ኮኔክሽን ችግር ባለበት ውስጥ አንድን መተግበሪያ ሰርቶ ውጤታማ እንዲሆን ለማድረግ ለማስተዋወቅ ምን አይነት ሂደት ነው የሚታለፈው? እስቲ እሱን ነገር ነው እሺ አመሰግናለሁ እንጂ ያው እሱም ወዳሴ የምንባለው መጀመሪያ በደንብ ከስተመር ሴግመንታችንን ማን ነው የኛ ተጠቃሚ የሚሆነው የሚለውን መለየት መቻል አለብን። አሁን የምናየው ደግሞ ኢትዮጵያ ውስጥ ያለው የስማርትፎን አጠቃቀም አብዛኛው ሰው ሶሻል ሚዲያ ላይ ረጅም ሰዓት የሚያሳልፍ ረጅም ሰዓት ሶሻል ሚዲያ ላይ የሚመጥለት ነገሮች የሚጠቀም ነው እና ስለዚህ ይህንን ሶሻል ሚዲያ ላይ የሚያሳልፈውን ጊዜ ለመልካም ነገር ለመጠቀም እንዲችል ያለውን አክሰስ ወደ ጥሩ ነገር ተጠቅሞበት የመጣድን የሆኑ መድኃኒቶች የህክምና ስራዎችን በዛ ውስጥ መስራት እንዲችል በማሰብ ነው እና ስለዚህ መጀመሪያ የመጀመሪያው ነገር ይሄኛው ስራ ሞባይል አፕሊኬሽን ያስፈልገዋል የሚለው እርግጠኛ ከሆነም በኋላ አዎ ያስፈልገዋል፣ አብዛኛ ሰው ስለሚጠቀም ብለን ከዛ በኋላ ማን የሚጠቀመው ብለን ደግሞ ስ ወጣቱ ክፍል ነው የሚጠቀመው ብለን አይደንሳ ካደር እናደርጋለን። አይደንሳይ ካደረግን በኋላ ቀጣዩ ሴት ደግሞ እንዴት ነው እነዚህ ሰዎች ይሄንን አፕሊኬሽን ለመጠቀም መጠቀም እንዲችሉ መረጃ እንዴት ነው እንዲያሳከፍ ደግሞ ሶሻል ሚዲያዎች ላይ የተለያዩ ፕሮሞሽኖችን በመስራት ነው እና የራሳቸው ከፍለን የምናስታውቅባቸው ድረ ገጾች ፌስቡክ አለ፣ ኢንስታግራም፣ ቲክቶክ፣ ሊንክዲን ሁሉም የራሳቸው የሆነ ሄድ የሆነ ሰው ከፍሎ አድቨርታይዝ ማድረግ የሚችልባቸው ፓኬጆች አሏቸው። እዛ ላይ በተለይ አብዛኛው ሰው አሁን እየተጠቀመ ያለው ቲክቶክን ነው ኢትዮጵያ ውስጥ እና ፌስቡክን። ስለዚህ ፌስቡክ ላይ የተለያዩ ፓኬጆች አድ የሚደረግባቸው ብዙ ሰው እንዳያቸው ቡስ የሚደረግባቸው ሲስተሞች አሉ። በእነሱ መሰረት አፕሊኬሽኖችን ማዘጋጀት ይቻላል። ሌላው ደግሞ አብዛኛው ሰው እንዲጠቀም የሚያደርገው አፕሊኬሽኖችን በጣም ቀላል ማድረግ ነው እና እኛ ስንሰራ አፕሊኬሽኑ የተለያየ ጊዜ ላይ የተለያየ ፋይል ሳይዝ ይኖረዋል። የተለያየ አንድ ሴት ሲደርሱ ሰርቪስ የሚያደርጉት ሰዎች ከመደረጉ በፊት የምናሳያቸው ሰዎች አሉ ያኔ አብዛኛውን ሰው እንዲያማክር ከተለያየ ማህበረሰብ የተዋጽ የምናቃሰውን የሚቀርበሰውን ሰዎች አሳይተን የሚከብዳቸውን ነገር እንዴት ቀለል አድርገን ተጠቃሚ ጋር እንደርስ እናድርገው የሚለውን እያዘን ተጠቃሚ በቀላሉ የሚፈልገውን ድር አንድ ትይዘ በጣም ብዙ የተንዛዛ ነገር ሳይሆን በቀላሉ ተጠቅሞ የሚፈልገውን ነገር ማግኘት እንዲችል ዩዘር በሚሆን ዩዘር ፍሬንድሊ በሆነ በተጠቃሚ በሚቀል መልኩ በሰማይት ማድረግ ነው። ስለዚህ እነዚህ ተተሰሩ። ተጠቃሚ ነው የተሻለ ይጠቀመዋል ብዬ አስባለሁ። ይሄ ሁሉ እንግዲህ ጊዜ የሚፈጅ ትዕግስትን የሚጠይቅ ሂደት ነው። ውዳሴ ወደ አንተ ልመለስና እናንተ በጣም ብዙ ተወዳዳሪዎች ባሉበት ተመሳሳይ መረጃዎች በሚሰራጩበት ድረገጽ ላይ ተመሳሳይ ነገር ይዛችሁ ግን ደግሞ ለየት ብላችሁ ነጥራችሁ መውጣት ችላችኋል። ተወዳዳሪ መሆን ችላችኋል። ይሄ እንዴት ነው መደረግ የቻለው? ያው ዩዋዲ ኢትዮጵያ ውስጥ የምኖር ሰዎች ወመቶች ከውጭ ጋር ተነጻጽነን ስንታይ ተከታዮች ተደርገና አሁን ላይ ሚታየው ግን በታሪክም ብንታይ የሆነ ሰዓት ላይ ቀደም ብለን ነበርና ዌስተርኖች ቢሆን ወደኋላ ቀረን ብሎ አላውቅም። ስለዚህ እኛ መጀመሪያ ያደረግነው ኦንላይን ስንጀምር መከተል ነበር። እዚህ እነዚህ አይነት ስራ ይሰሩ የነበሩትን ማየት፣ ከነሱ መማር የምንችለውን ነገር መማር፣ ሰዓታችን እስኪደርስ ድረስ የምንችለውን ያክል ተማረ፣ ማወቅ የምንፈልገውን ኢንፎርሜሽን በተለያዩ ድረገጾች ወሰደ ከዛ በኋላ ግን ማወቅ የነበረብን ወይም በሂደት ውስጥ እያወቅናቸው ከመጣናቸው ነገሮች መካከል አንደኛው ኮንሲስተንሲን መማር ወይም ወጥነት ያለው ነገር መስራት ነበረብን። እኛ አምስት ወር ወይ ስድስት ወር ሰርተን የራሳችንን ገቢ እንፈጥራለን ብለን አስበን የጀመርነው አምስት ወር ስድስት ወር ሰራን፣ የራሳችን ገቢ በዛ ጊዜ ውስጥ መጠራር አልቻለም። የራሳችን የሆኑ የሂደት ችግሮችን ቢኖሩብንም ከነበረውም የቴክኖሎጂ የመቀበል ከሶሳይቲ አንጻር ከነበረውም ነገር ተጨማሪ ሆኖ እንደሱ አልሆንም። ስለዚህ አሁንም አዳብት ማድረግ ነበረብን። አዳዲስ ነገሮች አዳዲስ ኮንቴንቶችን መጨመር መቻል ነበረብን። እነሱን ጨመርን። ፍሪ የሆነ ወይም ደግሞ ሱፌኙ የሚባል ታይፕ ኦፍ ኢንፎርሜሽኖችን ማውጣት ነበረብን። ራሳችን ኢንተርቪው አድርገን ራሳችን ፎቶሽት ሰርተን ዲዛይን ሰርተን ማውጣት ጀመርን። ከዛ በዋነኝነት የነበረው አንድነት ኢንፎርሜሽን አለ ኦንላይን ሰው ገብቶ ሰርች ቢያደርግ ያገኛል። ለምን እናንተ ጋር እንመጣለን ነው ለዚህ እና ታርጌት ፈጠር ታርጌት ታርገን ወጣቱን ኦዲየንሳችን ወጣቱ ነው ብለን ጀመሩ። ስለዚህ አንድን ስቶሪ በተለያየ መንገድ መናገር ይቻላል። ስለዚህ እኛ መልዕክቱን ስናስተላለፍ መልዕክቱን ማስተላለፍ የፈለግነው ለወጣቱ። ስለዚህ ወጣቱ ሲያነበው ወልዶት ሁሉ እየመጣ እንዲያነብ እንዲያደርገው አድርገን ስክሬት አድርግ ነው። ዜና ሊሆን ይችላል፣ ምን ጽፎ ነገር ግን ወጣቱ እንዲያነባው ኢንትረስቲንግ እንዲሆን ከቢዝነስ ጋር ሌት አድርግ ነው። ቴክኖሎጂ ጨመርንበት። ስለዚህ አራተኛ ፖይንታችን የነበረው ተደራሽነታችንን ማወቅ ነበር። ስለዚህ ወጣቱ ብለን ተነሳ። ቀጥሎ ዲዛይኖቻችን ላይ በጣም እንጠነቀቅ ጀመር። ሰው የሚያዩ ነገር ነው የሚስበው። ስለዚህ የሚያዩን ነገር በደንብ አሳምረን መስራት ጀመር። ይህ ምንድን ነው ብሎ እንዲከፍት የማድረግ ነገር እና ዩዝዋሊ እንደውም ከዚህ ጋር ተያይዞ ብዙ ድረገጾች የሚሰሩ ሰዎች ቤት የምንለው ነገር አለ። አንሪሌትድ የሆነ ኢንፎርሜሽን ወይም ደግሞ ትክክለኛ ያልሆነ ኢንፎርሜሽኖችን በማስቀመጥ ሰዎች ያንን ሊንክ ብቻ ከፍተው እንዲያነቡት ወይም ሰዎች ያን ሊንክ ከፍተው ገብተው ለእነሱ ቪው ቢሆን ለእነሱ ካውንት እንዲያደርግ ማድረግ ዩዋ እኛን መክረም። ምክንያቱም እንደ ቢዝነስ ሞዴል ስኬድ በሱ መንገድ ዩዘሮች አንዴ ሁለት ፊት ያደርጉ ይችላል፣ ግን ከዛ እምነት የማጣፍ ነገር ነው የሚኖረው። ለዚህ እኛ ደግሞ ፕሮቫይድ የምናደርጋቸው ኢንፎርሜሽኖች ትክክለኛ እንደሆኑ አጣርተን ዳይሬክት ኢንተርቪው አድርገን ማቅረብ ጀመርን። በዚህ ውስጥ የራሳችን ኦንላይን ቢዝነስ ማለት ዩዘሩ ነው። ዩዘሩ ከሌለ ቢዝነስ የለም። ስለዚህ ታርጌታችን እኛ ቢዝነስ ከማለት በላይ ዩዘር ወይም ተጠቃሚዎችን እንሰብስብ የሚል ነበረ። ስለዚህ በሱ ተጠቃሚዎችን ማፍራት ቻለን። እንደሱ ብለን የጀመርነው በጣም ነው የማመሰግነው። አሁን ደግሞ ዶክተር ሜላት ወደ አንቺ ልመለስ። ቅድም ያነሳሽው ነገር አለ፣ መተግበሪያዎችን መመዘን፣ መፈተሽ፣ በየጊዜው ማስተካከል፣ እንዲሁም ደግሞ ለተጠቃሚው ተስማሚ እንዲሆኑ ማድረግ። ከዛ በተረፈ ግን ይህንን ነገር ቢዝነስ ነው ተብሎ ሲኬድ ወይም ደግሞ ስራ ነው ተብሎ ደግሞ ሲጀመር ያሉ ተግዳሮቶች አጠቃላይ ተግዳሮቶች ምን ይመስላሉ? ያው ቅድም እንደተባባል ነው ለእያንዳንዱ ሴት የሚያስፈልጉ መጀመሪያ ራስን በአቅም ማዘጋጀት ያስፈልጋል። በድረት በደንብ ያስፈልገዋል። አፕሊኬሽኑ ቶሎ ቶሎ መቀየር፣ ማስተካከል እና ፕሮሞሽኑን በደንብ መስራት እንዲቻል በደንብ በድረት መዘጋጀት ያስፈልጋል። ከዛ በተጨማሪ ደግሞ ጊዜ ያስፈልገዋል። አንዳንዴ እኛ በሀሳብ ነው ፍጥነት በዚህ ጊዜ ጀምራለው ባለው ፍጥነት ላይሆን ይችላል እና እሱንም ምንድን ነው ተቀባይነት ሊኖረው የሚችል ታማኝ ምንድ አይደ ምንደኝ ጥሪ ያሉ የሆነ ሳይንስ ወይም ማስቀመጥ ያስፈልጋል። በዚህ ጊዜ ስቃልቃልጠ የምናስበትን ጊዜ ሌላ ደግሞ ከመጀመሩም በፊት ይህንን ህግ ሊያሰራ የሚችል የፖሊሲ መዋቅር መኖሩን ሀገሪቱ ላይ መኖሩን ማወቅ ያስፈልጋል። ምክንያቱም እኛ በዚህ በጣም ረጅም ጊዜ ተሸገረናል። የትኛው ቢሮውን ፍቃድ እንደሚሰጥ ያለው የቢሮክራሲ ፕሮሰስ በጣም ረጅም ነው። አንድ ቢሮ ስሚሄድ አንድ ቢሮ ይልኩናል። አንድ ቢሮ ስሚሄድ ሌላ ቢሮ እየተመላለስን በጣም ረጅም ጊዜ ተሸገረናል እና መጨረሻ ላይ የሄድንበት ቢሮም ያሉን ነገር ምንድነው ይሄንን የሚደግፍ ፖሊሲ የለም። መድኃኒቶችን በዘመነ መልኩ በአፕሊኬሽን ለመጠቀም የሚያስችል ፖሊሲ የወጣ ስለሌለ ጊዜ ስጡንና ህግ እናውጣ፣ ህጉን አውጥተን አጥብቀን ከዛ በኋላ ነው ፍቃድ ሙሉ ለሙሉ ፈተናችሁ መጀመር የምትችሉት የሚሉ አይነት ተጋሮቶች የገጥመውን አልኛም እና ለዚህ መጀመሪያ የሚሰሩት ስራ ላይ የሚመለከተው አካል ማን ነው የሚለውን ለማግኘትም ብዙ ሴት ነው የሚሄደው አንድ ቢሮ ሄዶ የሚመለከተውን ማግኘት ላይቻል ይችላል። በተለይ ሰፋ ያለ የኛ ሁን ለምሳሌ የሞባይል አፕሊኬሽኑ መድኃኒትንም ላብራቶሪዎችንም ብዙ ከብዙ የህክምና ማዕከሎችን ነው አንድ ላይ አገናኝተው ለመስራት የተነስተው። ስለዚህ የተለያዩ ቢሮዎች የሚመለከታቸው የተለያዩ ቢሮዎች አሉ ይመለከተኛል የሚሉ ና እነሱ ሁሉ አጣፍቶ ከነሱ ሁሉ ትጋር ማግኘትም ያስፈልገዋል። ስለዚህ ካለው የሞባይል አፕሊኬሽን ወይም ደግሞ ከዲጂታል ሲስተሙ ላይ ከሚኖረው እውቀት በተጨማሪ ደግሞ ቢሮክራሲዎች እንዴት ነው፣ የትኛው ቢሮ ነው የሚሄድ ያለብኝ፣ ምን ያህል የተሰሩ ፖሊሲዎች አሉ፣ ፖሊሲዎቹ እንዴት ነው እንዲሰራ ያደርጉኛል የሚለውንም ተጨማሪ ማወቅና ማየትም ያስፈልጋል እና በዋነኝነት ተግዳሮቶቹ እነዚህ ናቸው የሚገጥሙን። ያው እያደረግንም ያለ ነው ያለውን እነሱ ያሉን ቢሮክራሲውን ፕሮሰሱን በመከተል እሺ፣ ወደ መፍትሄውን እመጣለን ወደ መፍትሄውን እመጣለን። እናንተ ምን አይነት መፍትሄ እንደተጠቀማችሁም እንድትገልጹልኝ ያላችሁ ውዳሴስ፣ ምን አይነት ተግዳሮቶች ነው ያጋጠሟችሁ? አንደኛው ጥያቄ ነው። ሁለተኛውን ገቢ ለማግኘት ወይም ደግሞ እንዴት ነው ገንዘብ ማግኘት የሚቻለው የሚለውንም አያይዘ እስኪ ግለጽ ልኝ እሺ ተግዳሮት መካከል ምናልባት ዶክተር ሜዳ ፊዞቹ ሚንሽን አድርጋቸዋለች። ግን አንደኛው ኦንላይን ፔመንት አለመኖር ነው። ይሄ ማለት ደግሞ ኦንላይን ሰዎች ከፍለው አክሰሳቸው ኦንላይን ያሉ ቢዝነሶችን መጠቀም አለመቻላቸው ነው። ይህንን እንግዲህ ሶልቭ ለማድረግ ብዙ ብዙ አይነት መንገዶችን መጠቀም ይቻላል። አንደኛው እንግዲህ ሰራተኛም ጊዜ ቢፈጭም በካርፎኑ ፔመንቱ ኦንላይን ያለው ስራ ለጊዜው እንዲሄድ ቴክኖሎጂ አዳብት እንዲደረግ ወይም ሰው ተጠቃሚ እንዲኖረው ማድረግ ነው። ሁለተኛው ሁለተኛው ችግር ደግሞ ተብሎ የሚታሰበው ሀገሪቱ ውስጥ ያለው የኢንተርኔት ፔኔትሬሽን ወይም ኢንተርኔት ምን ያህል ሀገሪቱ ውስጥ ተጠቃሚዎች አሉት የሚለው ነው። አዲስ አበባ ላይ፣ ዋና ዋና የሚባሉ ክልል ከተሞች ላይ ተጠቃሚ ሊኖር ይችላል። ግን ወደ ውስጥ እየገባን ስንመጣ ይህን ያህል ኢንተርኔት ተደራሽነት የለውም። እሱ እንግዲህ ያው ጊዜ የሚፈታው ነገር ነው ብለን እናስባለን። ሶስተኛው ላይ ደግሞ እንደ ሀገር ቴክኖሎጂ የሚወጡ ፕሮዳክቶችን አዳፕት የማድረግ ኔቸራችን ያነሰ ይመስለኛል። ምክንያቱም አዳዲስ ፕሮዳክቶች ሲወጡ ምናምን አዳዲስ ነገሮችን የሞከር እነሱን ወዲያው ማርኬቱ ላይ ሲሰው ሲጠቀሙ የማየት ምናምን ልምድ የለን። ተነሳሽ ደግሞ የተለያዩ ማርኬቲንግ ስትራቴጂዎችን ተጠቅመ ማዳረስ ምሳሌ ፌዴራሽን ኦሮሚያን ጤና ብዬ አስባል። እሺ መልካም ሰዓታችን እያለቀ ነው። የመጨረሻ ጥያቄ ነው የሚሆነው። ዶክተር ሜላት ወደ አንቺ ልምጣ። እናንተን ላጋጠሟችሁ ተግዳሮቶች ምን አይነት መፍትሄዎች አበጃችሁላቸው እንዲሁም ደግሞ በዚህ ንግድ ውስጥ ማለፍ ለሚፈልጉ ወጣቶች ምን አይነት ነገሮችን መምከር ትፈልጋለሽ? አጠራርቀሽ እስኪ ንገረኝ። እሺ ያው እኛ የገጠመን ችግር አብዛኛው የነበረው ከኤክስተርናል ነው ከእኛ በኩል ሳይሆን ከውጭ ካሉ ከፖሊሲ ከምናምን ጋር የተያያዘ ነው። እና እነሱን ያው በምንችልባቸው ፕሮፌሰሮችን በማግኘት ተደጋጋሚ በመሄድ ባለመሰልቸት እና ጠንካራ ሆነው በመገኘት ህሶቶቹ ለጊዜያቸው እንዲያልቁ የጣርን ነው። የሕግ ማዕቀፍ በተመለከተ ሌላ የገንዘብ ና የጊዜ ጉዳይን ያው የገንዘብ አቅማችንን ለማጠናከር ተጨማሪ ሰዎችን ካፒታላችን ለማሳደግ ተጨማሪ ሰዎችን በማስቀበል ካፒታላችን ለማሳደግ ሞክረናል። ጊዜው እዚውም የበረዘመ ቁጥር ደግሞ ገንዘብን ኮስ ያደርጋልና ና እሱም እሱም አሁን ባልኮች መንገድ እየተወጣ ነው ያለ ነው። አዲስ ለሚጀምሩ ሰዎች የመምከር የሚፈልገው መስራቱ አዲስ ነገር ለውጥ መፍጠሩ የሚያጓጓ ቢሆንም ሀገራችን ውስጥ ደግሞ ያለው ነገር አብዛኛው ቀለል ተብሎ የሚሰራ ወይም ደግሞ አዲስ ነገር ይዘው ለመጡ አዲስ ሲስተም ውስጥ መግባት በሚፈልጉ ነግ ሰዎች ቶሎ ዌልካሚንግ የሆነ እና የሚያበረታታ አይነት ነገር የለውም ብዙም እና መታገል፣ ቀድሞ ችግሮቹን ማወቅ፣ ቀድሞ ነገሮችን ሰዎችን ማወያየት፣ ኔትወርክን ማስፋት እና ሬዚሊያንት ሆኖ መታገል ያስፈልጋል፣ እና ሚኒን እንዲያደርጉ ምክራለሁ። ቀላል ነው ብለው እንዳያስቡ፣ ግን ጠንክረው ደግሞ ማለት እንደሚችሉ ለመምታ ያስፈልጋል ነው። መልካም ውዳሴ ወደ አንተ ልምጣ። ለአንተን ተመሳሳይ ጥያቄ ነው ያለኝ። አንተስ ምንድነው እሱ ወጣቶች ወደዚህ ስራ መግባት ያለባቸው ወጣቶች ሊገነዘቧቸው ይገባሉ የምትለው ነገር? ያው መጀመሪያ አካባቢ ስራው ሲጀመር ዩቤ ስለሚፈጅ እና ገቢ ለመፍጠር አስቸጋሪ ስለሚ በተጓዳኛ አብሮ ሊሰራ የሚችል ገቢ ሊፈጥርላቸው የሚችል ነገር ካለ መስራትን መጥራለን። በተጨማሪ ደግሞ አብሮ እንደዚሁ የሚሰሩ የተለያዩ አይነት ተጨማሪ ሰዎች ጋር ኮላብሬት በማድረግ የሁለታቸውንም ጥቅም ባስከበረ መልኩ የተሻሉ ፕሮዳክቶች፣ የተሻሉ ስሮች፣ የተሻሉ ነገሮችን በማውጣት ተደራሽነታቸውንም ጨምረው የተሻለ ገቢ መፍጠር ይችላሉ ያስባል። እሺ ሁለታችሁንም በጣም አብዝቼ አመሰግናለሁ። እንግዶቼ ውዳሴ ግርማ የሎላይን ዲጂታል መጽሄት መስራችና ስራ አስኪያጅ እንዲሁም ደግሞ ዶክተር ሜላት ተስፋዬ ያለን መተግበሪያ መስራችና የኢትዮ ፋርማ ተቋም ስራ አስኪያጅ። ሁለታችሁም ልምዳችሁን ስላካፈላችሁ የጋቢናቬ እንግዳ ስለሆናችሁ እጅግ አብዝቼ አመሰግናለሁ። ደናደሩ በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪም መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። የቀጥታ የስልክ ውይይቱ ባሳለፍነው ሮብ ነበር ያካሂድ ነው እንደወደዳችሁት ተስፋ እናደርጋለን። ወደ ተከታዩ ዘገባ ደግሞ እንሻገር። በመቀሌ ከተማ ስላለ አንድ የመረጃ ገበያ ነው የምናስቃኛችሁ። የትግራይ ክልል ባለው የኢንተርኔትና የስልክ አገልግሎት መቋረጥ ምክንያት በመቀሌ ከተማ ያሉ ነዋሪዎች የመረጃ ፍላጎታቸውን ለማሟላት በመሀል ከተማዋ ላይ ላፕቶፕ ኮምፒውተርና ተንቀሳቃሽ ስልኮችን ዘርግተው የማህበራዊ ሚዲያ የስክሪን ቅጂዎችን እንዲሁም ደግሞ በኢንተርኔት የሚተላለፉ የመገናኛ ብዙኃን ቪዲዮዎችን ማግኘት የሚችሉ ወጣቶች እየሸጡ ይገኛሉ። እነዚህን ወጣቶች አነጋግሮ ሙልጌታ ጽባሀ ያደረሰን ዘገባ ቀጥሎ ይቀርባል። አታክልት ምሩፅ ይባላል። በመቀለ ዩኒቨርሲቲ በኤሌክትሮ ሜካኒካል ኢንጂነሪንግ በዲግሪ መመረቁ ይገልጻል። ከባለፈው ዓመት ጀምሮ ደግሞ በየቀኑ የሚወጡ መረጃዎች ለሰዎች በመሸጥ እንደሚገኝ ተናግሯል። በትግራይ ክልል ጦርነቱ ከተጀመረ ወዲህ የኢንተርኔት አገልግሎት ባለመኖሩ በኢንተርኔት የሚገኙ መረጃዎች በመቀለ ከተማ ሮማናት አደባባይ እየሸጠ እንደሚገኝ ገልጿል። የኢንተርኔት አክሰሱ በዚህ በፖለቲካል ችግሩ ምክንያት ከተዘጋቡ ከተ ጀምሮ ያዋለንበት ይህን ስራ የሚያከፋፍላሉ። ማለት ሁሉም አንዳንድ ኢንተርኔት የሚያገኙ እንትን ቢሮዎች ሊኖር ይችላል አይደል? የሚያመጡልን አሉ። ሪሶርስ አለ። ያው በቪዲዮዎቹ ያለው ይዘቱ በሶሻል ሚዲያ የሚተላለፉ ስክሪንሻቶች አሉ፣ እነሱ ይወስዳሉ። ቪዲዮዎችም አሉ በሳተላይት እና በዩቲዩብ የሚተላለፉ ኢንፎርሜሽኖች ከነሱ ነው። እነሱ ይዘቱ እኛ የምንሸጠው እሱን ነው ይዘቱ ያው ባለው በጊዜ የተፈጠረ ያለው ፖለቲካል እንትን ይዘታቸው እንደሱ ነው። መተንተን ነው፣ ትንታኔ ነው። ከዛ ሰዎች ይወዷቸዋል በብዛትም ይወስዷቸዋል። ስለ ፖለቲካል እንትን የሆነ ብዙ ስለ መጪዋ ትግራይ የሚገልጽ ነገር ስለሆነ ብዙ ተንታኞችም አሉ። በዚህ በጊዜው ምክንያት የተፈጠሩ ፖለቲከኞችም ስላሉ እነሱ እኛ እናመጣቸዋና ካከፋፋዮቹ። ከዛ እነሱን ይወስዳሉ። በጣም ነው የሚወዷቸው ማህበረሰቡ። ሀጎስ ገብረ ኪዳን የተባለ ሌላው በዚህ የቪዲዮና የፌስቡክ ስክሪን ቅጂ ሽያጭ የተሰማራ ወጣት በበኩሉም ግልጋሎት ነው የምሰጠው። ግልጋሎቱ ደግሞ ስክሪንሻት አለ፣ የፌስቡክ ስክሪን ሻት እና የተለያዩ የሚዲያ አውታሮች አሉ። ቪዲዮዎች ማለት ነው። አጫጭር የዩቲብ ከዩቲብ የወረዱ አሉ፣ እንደ ኢቲቪ ፎረም ምናምን እንደዛ አይነት ነገር ነው የምንሸጠው። አቻላ ይህን የማመጣው ከአንድ አከፋፋይ ነው የማመጣው። ግን ዋናው ሶርሱ ግን ከሳትላይት የሚጠቀሙ ካምፓኒዎች አሉ፣ እዚህ አንዳንድ ካምፓኒ ከነሱ ነው የሚወጣው። ሾልኮ ነው የሚወጣው። በዛ ምክንያት ነው የሚመጣ። እኛ የምንሸጣቸው መረጃዎች ይዘሳቸው ፖለቲካዊ ነው። ስለ ጦርነት የሚያወሩ ስለሌላ ነገር ባለው ሁኔታ ሰውም አይፈልግም። ሚዲያዎቹም የሚያወሩ ስለ ጦርነት ነው። ይዘታቸው አብዛኛው ፖለቲካና ጦርነት ነው። ስላለ ሁኔታ ማለት ነው። ሀጎስ በየቀኑ ከሰላሳ እስከ አርባ ለሚሆኑ ደንበኞች እንደሚሸጥ ተናግሯል። አስር ብር አውጥተው መግዛት የማይችሉ ሰዎች ደግሞ በነጻ እንደሚሰጥ ነው የተናገረው። በመረጃ ሽያጭ ለዕለት ጉርሻ ማሞያም እንደሚያገኝ ነው የገለጸው። አንድ ፓኬጅ ከእንደየ ሁኔታ ነው እንደሚመጣልን ነው ከአስር እስከ 25 ምናም የሆኑ ቪዲዮዎች አሉት እና ስክሪን ሻት አለ። የተለያየ ቪዲዮ ነው የሚይዘው ከዩቲዩብ የተጫኑ ነው የወረዱ ቪዲዮዎች እና ከሳትላይት ቴሌቪዥን ሳትላይት የለው ሰው ይገዛል። አንዳንዴ ሰው ለአንድ ፓኬጅ እኛ የምንላት ፎልደር ነው የምንላት አንድ ፎልደር ነች። ለእሷ አስር ብር ነው የሚችላት። በየ መንገዱ ነው የምታገኘው እነዚህ ስክሪንሻትና የሚሸጡ ልጆች ታገኛለ። በየጎደናም እንደኔ ጎደና የሚቀመጡ አሉ። ቤት ክፍትም የሚሰራ ብዙ ስላለ ኦልሞስት የነበረን ከስተመር ወደ ሌላም እየተዛወረ አለ። በወቅታዊ ፖለቲካዊ ጉዳዮች የሚወጡ ይሁኑ በየቀኑ የሚታተሙ ቪዲዮዎች በወጡ በሁለተኛ ቀን እንደሚደርሳቸው ነው ወጣቶቹ የተናገሩት። በመቀለ ጎዳናዎች ወጣቶች ላፕቶፕ ዘርግተው ወይም ሞባይል በመያዝ እነዚህ መረጃዎች መሸጥ ተለምደዋል። ፊልምና ሙዚቃ ይሸጥባቸው የነበሩ ቤቶች ደግሞ እነዚህ የፌስቡክ ስክሪን ቅጂ እንዲሁም ቪዲዮዎች የሚሸጥባቸው ሆነዋል። እነዚህ መረጃ ገዝተው መጠቀም የማይችሉ ሰዎች ደግሞ በሙዚቃ ቤቶች በር ሰብሰብ ብሎ በድምጽ ማጉያ የተከፈቱ የዜና አውታሮች ሲሰሙ ማየት ተለምደዋል። ኪሮስ ኃይለስላሴ የተባለም ከእነዚህ ወጣቶች መረጃ እንደሚገዛ የገለጸልኝ አስተያየቱ እንዲህ አጋርቷል። ኢንተርኔትም ይሁን የሌላ ሚዲያ አክሰስ ስለሌለ፣ ተዘግተን ስላለን ሚዲያ የሚዲያ እንትኖች እንገዛለን። ስክሪንሻትም አለ የፌስቡክ ከዛ በቪዲዮ መልኩ የሚሰራጩ አንዳንድ የሚዲያ እንትኖችም ዜናዎችን እንገዛለን ማለት ነው። ብዙዎቹ ከኢንተርኔት እንትን ዳውንሎድ የሚያርጓቸው ናቸው። ብዙዎቹ የፌስቡክ ስክሪንሻት እና እነዚህ የሚታወቁ ሚዲያ አውታሮች የዜና አውታሮችም አሉ። በሀገሪቱ እየተከሰተ ስላለው የፖለቲካ እድገት ሚዛናዊ የሆነ መረጃ አገኛለሁ ብዬ ለማሰ ምክንያቱ እነዚህ ሜንስትሪም ሚዲያዎቹ የአንድ አካል ወይም ፖለቲካዊ ግሩፕ አቋም የሚያንጸባርቅ መረጃ ደግሞ በተደጋጋሚ ዝም ብሎ የሚያሰለች ፕሮፓጋንዳ እንጂ ወቅታዊ ሁኔታ የሚመለከት ትክክለኛ እንትን ያሰራጫሉሁ ብዬ ስለማላስብ ሚዛናዊ መረጃ ያገኝባቸዋለሁ ብዬ ማስባቸው እነዚህ እንትኖች አማራጮች ይጠቀማለሁ ማለት ነው። ሁሌ ግርምት ነው የሚፈጥርብኝ። ማለት በዚህ ወቅት ከአለም ተነጥለን እኛ ብቻ መረጃ በዚህ ደረጃ ጠምቶን ርቆን በብር ስክሪን ሻት ስንገዛ ይሄ ነገር አልፎ በኋላ ስናስቡ ምንኛ ያስገርመን ይሆን ብዬ ሁሌ ያስቀኛል በጣም ማለት ከማማረሩ ምኑ ምናምን ትቼ አሁን ይገርመኛል ይህ አሁን አለም በዚህ ሁኔታ እንዳለን ይረዳ ይሆን እውን ይረዳል ወይ ብዬ ነው የምገረመው ስንት ገዛዋለ አስር ብር በፓኬጅ ነው ያው ብዙ ቪዲዮዎች እና ስክሪንሻቶች ነው በአንድ ጊዜ የምገዛው አስር ብር ብዙ ጊዜ ሳይኖረኝ ሲቀር ደግሞ በአምስትም ብር ይሸጡልኛል። ከዛ ደግሞ ጓደኞች ቀድመው የገዙ ሲኖሩ ደግሞ ከነሱ እቀበላለሁ። ያነጋገርኳቸው ወጣቶች በክልሉ ያለው ችግር እንዲፈታ፣ ግጭቱ በውይይት መፈታት አለበት በማለት ጠይቀዋል። ይህ ነገር የመጣ በፖለቲካ ነው ሰው አሁን ያለው ነገር በፖለቲካ ሁለቱም ተፈላሚ ኃይሎች ወደ ድርድር መምጣት አለባቸው ብዬ ነው የማስበው እና በድርድር በትግራይ ሕዝብ ያለው መከራና ስቃይ እንዲያበቃ ተደራድሮ ሁለቱም ወገኖች ወደ በሰላማዊ ድርድር እንዲፈታልንም ፈልገው አንድ ግለሰብ ፖለቲካል ችግር ፖለቲካል መፍትሄ ያስፈልገዋል ብዬ ነው የማምነው። ብዙም ሀሳብ ነበረኝ ተመርቄ በራሴ ስራ ፈጥሬ ፈልገውን ገንዘብ ይዤ በትላልቅ ኢንቨስትመንቶችን ለመስራት ነበር ያሰብኩ። ትምህርትም ለመቀጠል ማሰርስ ለመቀጠል ነበር ያሰብኩት፣ ግን አልተሳካም። ጦርነቱ ችግር ሆነብናል። ለራሴ ብቻለ፣ ማህበረሰቡ በሙሉ ከትምህርት ርቋል። ያለ ትምህርት ደግሞ እድገት፣ ኢኮኖሚ የሚባል ነገር መታሰብ አይችልምና ፖለቲካል የሆነ መፍትሄ ውይይት መኖር አለበት ብዬ አስባለሁ። ለአሜሪካ ድምፅ ሙልጌታ አጽብሃም እመቀለሙ አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ለዕለቱ መጨረሻ ያደረግነው ደግሞ በቱርክ ሀገር የሚገኙ የሕክምና ባለሙያዎች በሀገራቸው ውስጥ አገልግሎት ለመስጠት ምቹ የሆነ ሁኔታ እንደሌለ በመግለጽ ስራቸውን እያቆሙ ይገኛሉ፣ እንዲሁም ተቃውሞ እየወጡ ይገኛሉ ይለናል የዶሪያን ጆንስ ዘገባ። በኢስታንቡል ካሉት በአንደኛው ግዙፍ ሆስፒታል ፊት ለፊት ከወር በፊት ሀገር አቀፍ ሰላማዊ ሰልፍ ተካሂዷል። ይህ ሰልፍ ኮቪድ-19 በፈጠረው የጤና ስርዓት ምክንያት የተማረሩ ህሙማንና ቤተሰቦቻቸው በጤና ባለሙያዎች ላይ በፈጸሙት ጥቃት የተቀሰቀሰ ነው። እንደ ቱርክ የሕክምና ማህበር ከሆነ ሪቱ ሐኪሞች ባለፈው አንድ አመት ጊዜ ውስጥ ለጥቃት የተጋለጡ ሲሆን፣ ሰላሳ የሚሆኑ ደግሞ ድብደባ ተፈጽሞባቸዋል። ዶክተር ጉርካን ባህዲር በዕለቱ ሰላማዊ ሰልፍ ከወጡት ተቃዋሚዎች መካከል አንዱ ናቸው። Pandemiden sonra sorunlar daha da katlanarak በወረርሽኙ ወቅት ችግሮች በሰፊው ጨመሩ። እዚህ ለተቃውሞ የወጣነው በህክምና ባለሙያዎች ላይ የሚፈጸም ጥቃት በመጨመሩ ነው። በየአመቱም እጅግ ብዙ የስራ ባልደረቦቻችንን እያጣን ነው። በቱርክ የህክምና ባለሙያዎች ሀገር ለቀው እየተሰደዱ ይገኛሉ። ዶክተር ቤርካይ ኡኑሉም ይህንኑ ነው የሚያስረዱት። እጅግ ብዙ የጤና ባለሙያዎች ከሀገር ለመውጣት ይሞክራሉ። እኛ ግን እዚህ መቆየቱን መርጠናል፣ ምክንያቱም ቱርክ ሀገራችን ናት። ነገር ግን እጅግ ብዙ ጓደኞቼ በስዊድን በጀርመንና በብሪታንያ እየሰሩ ይገኛሉ። ባለፈው አስር ዓመት ውስጥ በውጭ ሀገር አገልግሎት መስጠት የሚሹ ሐኪሞች ቁጥር በ24 እጥፍ ልቋል። ዶክተር ሰብኔም ኮሩር የቱርክ ሕክምና ማህበር ሊቀመንበር ናቸው። ይሄ እኮ የሚገርም ነገር ነው። ጉዳዩ እውነት ደሞዝ ብቻ ነው አይደለም። እንደውም ይሄ ለአብዛኞቹ የሕክምና ባለሙያዎች ቀላሉ ጉዳይ ነው። ዋናው ችግራችን የሙያው መንቋሸሽ ነው፣ የማንነታችን መዋረድ ነው። እዚህ ያሉት ባለሙያዎቹ በሙሉ ማንነታቸው እንደተከበረ ሆኖ አይሰማቸውም። የቱርኩ ፕሬዚዳንት ረጂብ ጣይብ ኤርዶጋን ሐኪሞቹን ይሂዱ ተዋቸው ሲሉ ጉዳዩን ቸል ብለውት ነበር። ነገር ግን ይሄ ውሳኔያቸው ቱርክን የዓለም አቀፍ የጤና ስርዓት መናኸሪያ በማድረግና ሆስፒታሎችን የማስፋፋት እቅዳቸውን የሚያደናቅፍ መሆኑ በመረዳታቸው የሀኪሞቹን እሮሮ ለመስማት ፈቃደኛ ነኝ ብለዋል። የሕክምና ባለሙያዎች ማህበረሰብ ፕሬዝዳንቱን ለማነጋገር ዝግጁ መሆኑን ተናግሯል። ይሁን እንጂ እጅግ ብዙ የጤና ባለሙያዎች በሀገሪቱ ቆይቶ በማገልገልና ጥሎ በመሄድ መካከል አጣብቂኝ ውስጥ ገብተዋል። ዶክተር ቤርጋይ ኦኑሉ እጅግ ተበሳጭቻለሁ። በሆነው ነገር ሀዘንም ተሰምቶኛል። ከአስር ዓመት አገልግሎት በኋላ ምንም የለኝም። ጥቃትና ዝቅተኛ ደሞዝ ብቻ ነው ያለው። ይሄ ለእኔ ጥሩ አይደለም። ስለዚህ ወደ ሌላ ሙያ መለወጥ አለብኝ። ህይወቴን መቀየር አለብኝ። ሐኪሞችና ነርሶች ይህንን የተቃውሞ ድምፅ እንደሚቀጥሉ ቃል የገቡ ሲሆን፣ ሌሎች ግን አይናቸው የተሻለ ህይወትን ፍለጋ ወደ ውጭ እያማተረ ይገኛል። አድማጮቻችን የሁድ ምሽት የጋቢናቬ መሰናዶ እዚህ ላይ ተጠናቀቀ። በነጋው ምሽት በመደበኛው መሰናዷችን እንጠብቃችኋለን። ሳስተናግዳችሁ ያምሽት ኤደን ገረመው ከኤልያስ አስማረ እንዲሁም ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነበር። ሰላም ጤና ስጥልኝ።